ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። የፈረንጆቹ በ2021 በ2022 ሊተካ የገና በዓል ዋዜማ ላይ እንገኛለን። የዓመቱን መሰናበቻ አስባብ አድርገን ባለፉት አስራ ሁለት ወራት ውስጥ ካስተላለፍናቸው ዘርፈ ብዙ ዝግጅቶቻችን ውስጥ የተወሰኑትን ነቅሰን በምልሰታዊ ምልከታ እናቀርባለን። ባለፉት 12 ወራት ውስጥ ካናገርናቸው ናቸው ውስጥ አቶ አለሙ ያይኔ የኢትዮጵያ ድንበር ጉዳይ ኮሚቴ ሊቀመንበርና ዶክተር እርሚያስ አለሙ የኢትዮጵያ ድንበር ጉዳይ ኮሚቴ ምክትል ሊቀመንበር ይገኙበታል። የመናገሪያ ርዕሰ ጉዳያችን የነበረውም ዲሴምበር 28 2020 ሱዳን በወረራ ከያዘችው የወረራ ግዛት በአስቸኳይ ለቃ መውጣት አለባት ሲል ድርጅታቸው ያወጣውን መግለጫ በማንሳት ነው። ጉዳዩ ዛሬም ድረስ እልባት አላገኘም። ቀዳሚ ጥያቄያችን የነበረው የመግለጫው ፋይዳ ምን ይሆናል የሚል ነበር። በቀዳሚነት አቶ አለሙ ያይኔ እንዲህ ሲሉ ምላሽ ሰጥተዋል። አቶ ካሳሁን እጅግ በጣም አመሰግናለሁ እንደሰጠህን እድል። ይሄ በአብዛኛው ሚዲያ ላይ እንደተገለጸው በተደጋጋሚ ጊዜ በኢትዮጵያና ሱዳን በኩል ይህ አጨቃጫቂ በሆነው የአንድ ሺ ስድስት መቶ ኪሎ ሜትር ርቀት ያለው ድንበር በዓለም አካልሉ ምክንያት እና ቀደም ሲልም ከቅኝ ግዛት ጋር በተያያዘ ሱዳን የገባኛ ጥያቄ በተጋጋሚ ጊዜ ስለምታቀርብበት ያው ጉዳዩ እልባት ያላገኘ ጉዳይ ነበረ። በቅርብ ጊዜ ግን ሱዳን ወታደራዊ ኃይል እጅግ በጠነከረ መልኩ ድንበርን እያቋረጠች የኢትዮጵያን መሬት የማጥቃት የገበሬዎችን እርሻ የማጥፋት ንብረት መዝረፍ በሰው ህይወት ላይ ማደጋ በመጣል ተደጋጋሚ የሆነ ሙከራ ታደርጋለች። በተለይ አሁን ከዲሴምበር አስራ አምስት በኋላ እጅግ በጣም ዘመናዊ በሆነ ወታደራዊ ሀይል የተደገፈ ሱዳን ጦር ከሀያ እስከ አርባ ኪሎ ሜትር እርቀት ወደ ኢትዮጵያ ዘልቆ በመግባት ቦታዎችን ይዘዋል። ይሄ ደግሞ ቀደም ሲል በነበረ የቆየ ስምምነት መሰረት በተለይ ሁለት ሺ አምስት ኢትዮጵያ አቆጣጠር ድንበሩን ለማካለል ወደፊት የድንበር ኮሚሽን አቋቁመው ውይይት አድርገው ድንበሩን እንደሚከለሉ ግን እስከዛው ድረስ ሁሉም ባሉበት ይዞታ እንዲቆይ የሚለውን ስምምነት ጥሰው ያደረጉት ጥቃት በመሆኑ በንብረትና በሰው ህይወት ላይም ያደረሱት አደጋ ከፍተኛ በመሆኑ ምክንያት ይሄ ተገቢ አይደለም። ቀደም ሲል በነበረው ስምምነት መሰረት ጉዳዩ ውይይት ተደርጎበት ማስመር እስክቻል ድረስ ባሉበት እንዲቆይ የሚለው ስምምነት ማክበር አለባችሁ። ኢትዮጵያን በኃይል ጥሶ ገብቶ መሬት መውሰድ ትክክል አይደለም። ይሄ ደግሞ አብሮ በጉርብትና ለኖሩ ህዝቦች በዚህ መልክ ምላሽ መስጠት ተገቢ አይደለም የጋራ ግንኙነቱን ያበላሻል በሚል ሱዳንም እንዲያውቀው መንግስትም እያደረገ ያለውን ጥረትም እና በመንግስት መወሰድ የሚገባቸው የምንላቸውንም ህዝቡን ደግሞ እንደ ዜጋ እየደረሰውን አደጋ እንዲገነዘብ በማሰብ ያወጣ ነው መግለጫ ነው አቶ ካሳ ሚያስ በተለይ ሱዳን በአሁኑ ወቅት ይሄንን አጋጣሚ ጠብቃ ወይዚህ አይነቱን የጥቃት ወይም ወረራ ለማድረግ የሞከረችው ወይም ተነሳሳችበት ዋና ምክንያት ምንድን ነው ነው የሚል ሃሳብ ወይም መረጃ ነው ያለው በእናንተ በኩል? አመሰግናለሁ። አቶ ካሳሁን አንተንም፣ ኤቢኤስ ሬዲዮም ይህን እድል ስለተሰጠን ይህን ጉዳይ ለማብራራት እንግዲህ ከዚህ በፊት የእኛ ኮሚቴ ላለፉት አስራ አምስት ዓመታት በተለይ በኢትዮጵያና የሱዳን ድንበር ዙሪያ ከፍተኛ የሆነ ጥናቶችን ክትትሎችን በማድረግ ብዙ መግለጫዎችን፣ ብዙ ማሳሰቢያዎችን ሲሰጥ የቆየ ነው እና በዚህ ድንበር አካባቢ ብዙ ወረራ ሲፈጸም ነበረ። የመጨረሻ ጊዜ ከዚህ በፊት ሱዳን የወረረችው በኤፕሪል ሁለት ሺ ሀያ ወይም በእኛ ሚያዝያ ወር አካባቢ ነው እና በዛም ጊዜም ጠንካራ የሆነ መግለጫ ያወጣንበት እና በተመሳሳይ ኢትዮጵያ ውስጥ ያለውን አለመረጋጋት በመጠቀም በዋነኛነት ሱዳን እርግጥ፣ ከሱዳን ጀርባ ግን ግብፅም ይህን እያደረገች እንደሆንና እጇን እንድትሰበስብ አሳስበናል። የአሁኑም በተለይ በቅርቡ ከቲፒኤልኤፍ ጋር በተደረገው ጦርነት መከላከያው ተወጥሮ ባለበት ሁኔታ ይህን አጋጣሚ ሱዳን ተጠቅማ በአንድ በኩል ለኢትዮጵያ መንግስት በዚህ በግጭቱ ላይ ድጋፍ እሰጣለሁ እያለች ግን ኢትዮጵያን ከጀርባ የወጋችበት ሁኔታ ባክስታቢንግ ነጮቹ እንደሚሉት ያለው ሁኔታ ይሄ ነው። ዶክተር ኤርሚያስ እንደ ሚያቆት ሰሞኑን አምባሳደር ዲና ሙፍቲ፣ የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ፣ ኢትዮጵያና ሱዳን ድንበር ያለውን ችግር ለመፍታት አሁንም መፍትሄው ዲፕሎማሲ ነው ብለዋል። በአሁኑ ወቅት ባለው ሁኔታ ጋር ምን አይነት እርምጃዎችን መውሰድ ይችላል? በኢትዮጵያ መንግስት በኩል መፍትሄው ምን መሆን አለበት ይላሉ? ሱዳን ያሁን ይዛ ያለችውን መሬት ለቃ እንደተወጣ ለማድረግ አመሰግናለሁ። አቶ ካሳሁን እንግዲህ ኢትዮጵያ ያው እንደሚታወቀው በታሪክ በጭራሽ አገሬፈር ሆና የሌሎችን አገሮች መሬት ወራ አጥቅታ የሚታወቅበት ጊዜ የለም። ሁልጊዜም ኢትዮጵያ ስትጠቃ ያንን በትዕግስት ስትይዝ፣ ከዛም ደግሞ ራሷን ተከላክላ ነፃነቷን አስከብራ ስትኖር ነው የሚታወቀው። የቅርብ ጊዜውም ታሪክ የሚያሳየው በጣም በእንደዚህ አይነት ወረራዎች በሚፈጽሙበት ጊዜ በከፍተኛ በሆነ ትዕግስትና ይቅርባይነት ነገሮች እየታዩ ያንን ነገር ለማስታገስ ለማቻቻል፣ ብዙ ርቀት ነው ሲካሄድ የቆየው። በመንግስት በኩል የሚካሄደውን እውነት አካሄድ እኛ ደግፈናል። ከተቻለ በሰላማዊ መንገድ በዲፕሎማሲ ነው መፈታት ያለበት። ምክንያቱም ጦርነት በአሁኑ ጊዜ ላይ ኢትዮጵያም አትፈልገውም። ተገዳም ከገባች ደግሞ ለሱዳንም ሆነ ለግብፅ ጥሩ አይሆንም። ሱዳን እራሷ ትልቅ ችግር ውስጥ ያለችበት ሁኔታ ነው ያለችው እና ይሄንን አሁን ራሱ እንደዚህ አይነት ነገር መፈጸሟ በጣም የሚገርም ነው። ይሄ መቼም እስከተወሰነ ደረጃ ድረስ ነው ሊሄድ የሚችለው። ምክንያቱም የአሁኑ አካሄድ በጣም ቅድም እንደተቀለጸው ከፍተኛ ጦር አሁንም በዛ በድንበር አካባቢ አገራችን ላይ እያሰፈረች እየተጠናከረች፣ ሜካናይዝ ጦር በጣም በተጠናከረ ሁኔታ ነው የአሁኑን የገፋችበት ሁኔታ ኢትዮጵያንም ጉዳይ አይታ ማለት ነው እና ለሰላም የተዘጋጁ አይመስሉም። ወረራቸውም ሁኔታቸውም የኢትዮጵያ መንግስት እስከተቻለው ድረስ ይሄንን መግፋት አለበት። ግን ቀይ መስመር የሚባል ነገር አለ እና ቀይ መስመሩ የተወሰነ ጊዜ ድረስ ነው መጠበቅ የሚቻለው ወይም ከጊዜም አንፃር ቢሆን ወይም ከሚደርሰው ጥፋት፣ ምክንያቱም ምድር ላይ አሁን በወገናችን ላይ እየደረሰ ያለው ጥፋት የአካባቢው በጣም ሲበደል እና ትኩረት ሳይሰጠው እራሱ ሲከላከል የቆየ ነው። አሁንም የኢትዮጵያ ሉዓላዊነት ድንበር እንደተደፈረ ሳይሆን እንደው አንድ አካባቢው የክልል ጉዳይ አድርጎ የማየት ችግር ይታያል። ግን ከሀያ እስከ አርባ ኪሎ ሜትር ግዛታችን በውጭ ወራሪ ተወሮ እንግዲህ የሚሰጠውን ምላሽ ስናየው ለምሳሌ የዜና ሽፋኑን ወይም መግለጫዎቹ ተመጣጣኝ አይደሉም እና የመንግስትም ሆነ የፌዴራል የክልል አካላት፣ የብዙሀን መገናኛዎች፣ የተቃዋሚ ድርጅቶች፣ ምሁራኖች፣ ሲቪክ ድርጅቶች ይህን ያህል አርባ ኪሎ ሜትር ግዛታችን ተይዞ እኛ አንጻር የሚደረገው ምላሽን ስታየው በጣም ሀገር ውስጥ እንኳን ያለው ግጭት ከዛ በላይ እየተወራ ነው ያለው እና ይሄ ነገር መቀነባበር አለበት በመንግስትም በሌሎችም ኃይሎች የኢትዮጵያን ሕዝብ እንዳስቆጣው የተለያዩ አካላትን መንግስትንም ሌሎች እንዳስቆጣ ይሄ ነገር በሰፊው መካሄድ አለበት፣ ካምፔን ዘመቻ መካሄድ አለበት። ይሄ ቅድም እንዳልከው በአፍሪካ አንድነትም በተባበሩ መንግስታትም በኢጋድም ኢትዮጵያ ከዚህ በኋላ ዝም የምትልበት የምታቻችልበት ጉዳይ የለም። ወደ ጦርነት ትግባ ሳይሆን የሱዳንን ወራሪነት የግብፅን ጣልቃ ገብነት አጠንክሮ መናገርና ማጋለጥ ያስፈልጋል። እንደ አይነት ዘመቻ እየተካሄደ አይደለም፣ እንዳስፈላጊ ያህል ማለት ነው። እርግጥ አምባሳደር ዲና ሙፍቲ ትናንትና ጠንከር ያለ መግለጫ ሰጥተዋል። እንደዛ አይነት አቋም ነው ተይዞ ሁልጊዜም በተደጋጋሚ መኬድ ያለበት፣ ሁሉንም አስተባብሮ መደረግ ያለበት እና በተለይ ግን በድንበሩ አካባቢ ያለ ወገኖቻችን አስፈላጊ ድጋፍ እንዲደረግላቸው በወታደራዊም ሆነ በሌላም የተጎዱት ነገሮች ላይ መንግስት ይሄንን ነገር መካስና እዛ ጸጥታውን ለማስጠበቅና እነዚህን ወገኖቻችን ጋር ለመድረስና ለመደገፍ በግልጽ የሚታይ ድጋፍ መሰጠት ይኖርበታል የሚል ግምት አለ። ቶለሞ ቅዳሴ ግድብ ጋራ እየተካሄደ ባለው ድርድር ላይ ሆን የያዘችው መሬት ተከትሎ ድርድሩን ላይ ምን አይነት አሉታዊ ተጽዕኖ ያሳድራል? የሚል አታያ ያሉት በተለይ ሱዳን ቀደም ሲል ከነበራት የበተሻለ ተጽዕኖ የማሳደሪያ ቀማሁን አግኝታለች ማለት ይቻላል። በምን መልኩ ነው የሚያወሳስበው የድርድሩን ሂደት እንግዲህ አሁን ሱዳን በሁለት ጨዋታዎችን ይዛ ነው ኢትዮጵያ ጋር የምትደራደረው። አንደኛ የረዥም ጊዜ መሬት ጥያቄ ያላት እሱንም፣ ቅድም እንዳልነው በተለይ ሱዳን ይሄ መሬት ዛሬ መውሰድ የሚያስችል ጊዜ ነው። የወታደሩም ትኩረት ወደዛ ነው። ስለዚህ የተከፈተ ክፍት የሆነ ቦታ ነው እና ይሄን ማድረጉ ያመቻል የሚል ነው። በሌላ በኩል ያመችነቱ ብቻ ሳይሆን ቅድም እንዳለው ነው የግብፅ ፍላጎት በኢትዮጵያው ችግር መፍጠር። ኢትዮጵያ ያልተረጋጋች ሰላም ያደለበት፣ እንግዲህ ሰላም ሲኖር በኢኮኖሚም ሀገራዊ ሀይልም በብዙ ነገር ጠንካራ መሆን ይቻላል። ግን ያን ጊዜ ላለመስጠት አንዱ ችግር ወደ ሌላው ችግር ሀገሪቷን ለመቅጠት እና ይሄ ደግሞ ሀገሪቷን ዲስተርብላይዝ እንድትሆነ የማድረግ ሁኔታ ይፈጥራል በሚል ፍጽ በኩል የተደረገ ካልኩሌሽን እንደሆነ ግልጽ ነው። እና በዚህ መሰረት ነው ያን እድል ወስደ ያጠቀመችም። ሌላ በኩል ደግሞ ኢትዮጵያ ሱዳን በአባይ ባይልጉድ ዙሪያ ላይ ዴና ሲጀመር የነበራትን መልካም ግንዛቤ አሁንም በዛ መልክ እንድትዘልፍበት የኢትዮጵያ መንግስት ይፈልጋል። ምክንያቱም ሲጀመር ግድቡን በመደገፍ ረገድ በሱዳንም ጠቀሜታ እንዳለው የሱዳን መንግስት ሲናገረው የነበረ ነገር ነው። በትክክልም በሱዳን የሚኖረው ጠቀሜታ እጅግ ከፍተኛ ነው። አካባቢው ለቀጠናው የሚጠቅመው ጠቀሜታ በጣም ሰፊ እንደሆነ በሚገባ ሱዳኖች ያውቃሉ። ግን የሌላውን ሰው ስሜት የሌላውን ሰው ፍላጎት ነው በእነሱ ውስጥ የተንጸባረቀ ያለው ቅድም ባልኩት አንድ ወጥ የሆነ መንግስት አለመኖር ምክንያት እና በጥቅም የሚገዙ ከፍተኛ ባለስልጣኖች ያሉበት ሀገር እንደመሆኑ ምክንያት። ስለዚህ እነህ ሁለቱ ነገሮች ሱዳን ከኢትዮጵያ ጋር ለማደርገው ድርድር ኢትዮጵያን ስለምትፈልገኝ ያመቸኛል የሚል ግንዛቤ እንዳላት ምንም መጠራጠር አይቻልም። የምናየው ይኸው ይመስለኛል፣ አንድ ጊዜ የመደገፍ አንድ ጊዜ የመቃወም ስራ የገባው አይነት አቋም ሱዳን የምታሳየው ከዚህ ባህር የተነሳ ይመስለኛል እና በተለይ አሁን አባይን ግድብም ለምሳሌ፣ አሁን በሀይል በጉልበት ሱዳን ከኢትዮጵያ ኢትዮጵያ ምድር ማስወጣት ይቻላል። ነገር ግን ምናልባት ሱዳን ይህን ደግሞ እንደ መጠቃት እንደ ጉዳት ተወስደውና ከአባይ ግድብ ጋር በተያያዘ በተጻራሪ የመቆም ሁኔታ ሊኖራት ይችላል። ትክክል። ወደ ግብፅ አድላቱ ይኖራል። ምናልባት አንዱ ችግሩ ይኸው ነው። ደግሞ ድንበርን አስረክበህ ሱዳን ድንበሩን በሙሉ ይዛ ደግሞ ጠረጴዛ እንዲቀመጥበትና ኦልሬዲ ሸዋለሁ አሁን ያለን መስመር ያዝኩትን ቦታ አጽድቅልኝ እና በዛ መስመር እናስብር ነው እያሉትም ያሉትም ያንን ነው። ስለዚህ ለእነሱ ይሄ እድሉ ሰጥቶ የሚደረግ አይነት ውይይት ነው የሚሆነው። ልክ በውይይት ውስጥ ገብተ ሁለት ሶስተኛውን እድል ኦልሬዲ አንተ ይዘ ከቀሪዋ ነው የምትሄደው ማለት ነው። ከዜሮ አይደለም የምትጀምረው ድርድሩ እና ለዚህ ነው ለኢትዮጵያ ጠቃሚ አይደለም ድንበሩ ወጣ ቀደም ሲል በነበረ ስምምነት ስምምነትም ስለነበረ በሀገራት ደረጃም የነበረ ስምምነት ስለነበረ ሁለት ጊዜ በዘጠኝ መቶ ሰባ ሁለት እንደገና በሁለት ሺ አምስት ስለዚህ በዛ መሰረት ወደ ቦታቸው ተመልሰው ተደፈረው ኢትዮጵያ መሬት ነፃ ሆኖ ከዛ በኋላ ቁጭ ብሎ ታሪክን አገናዝቦ ውይይት መደረግ ያለበት ስለዚህ ይሄን ማድረግ የግዴታ ነው የሚሆነው። አቶ አለሙ ያይኔ የኢትዮጵያ ድንበር ጉዳይ ኮሚቴ ሊቀመንበር፣ ዶክተር ኤርሚያስ አለሙ የኢትዮጵያ ድንበር ጉዳይ ኮሚቴ ምክትል ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እኛም በጣም እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።